ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። ብሔራዊ ካቢኔ የዓመቱን የመጨረሻ ስብሰባ አከናወነ። የቪክቶሪያ መንግስት ለሪጂናል ቪክቶሪያ ጎብኚዎች የሁለት መቶ ዶላርስ ቫውቸር ሊሰጥ ነው። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የስቴትና ክፍለ ግዛት መሪዎች እና ጠቅላይ ሚኒስትር ስኮት ሞሪሰን በዛሬው ዕለት ዓርብ ሠላሳ ሁለተኛ የሆነውን የብሔራዊ ካቢኔ ያመቱ ማጠቃለያ ስብሰባ አካሂደዋል። የውይይቱ ዋነኛ የመናገሪያ አጀንዳዎች የነበሩትም የአውስትሬልያ የምጣኔ ሀብት ማንሰራራት፣ የኮሮና ቫይረስ ግብረ ምላሽ፣ የአውስትሬልያ ኮሮና ቫይረስ ክትባት ፖሊሲ፣ ለገና በዓል በአገር አቀፍ ደረጃ ወሰኖችን ክፍት ማድረግ፣ የኮሮና ቫይረስ ጥንቃቄ በሰፈነበት ሁኔታ አውስትራሊያውያን ወደ ስራ ገበታቸው እንዲመለሱ መርዳት፣ ምጣኔ ሀብቱ ወደፊት እንዲቀጥል ሊወሰዱ የሚገቡ እርምጃዎች የሚሉ ነበሩ። በስብሰባው ወቅት የምዕራብ አውስትሬሊያ ፕሪምየር ማርክ መጋን ከጤና አጠባበቅ አኳያ የደቡብ አውስትራሊያን ፕሪምየር ስቲቨን ማርሻልን ጨምሮ ከደቡብ አውስትራሊያውያን ጋር ላለመታደም በሚል ሳቢያ በስብሰባው ላይ በአካል አልተገኙም። በስብሰባው ወቅት አቶ ሞሪሰን ከባህር ማዶ ወደ አውስትራሊያ መመለስ ከሚሹት አውስትራሊያውያን ውስጥ ከሴፕቴምበር ጀምሮ 45954 አውስትራሊያውያን ወደ ቤታቸው መመለሳቸውን ገልጠዋል። አውስትራሊያ የባህር ማዶ ተመላሾችን በሆቴል ወሸባ አሰራር አልፈው ደህንነታቸው በተጠበቀ መልኩ ለቤታቸው እንዲበቁ እገዛ የምታደርግ መሆኑንም ገልጠዋል። እስካሁን 88655 አውስትራሊያውያን ወደ ቤታቸው ለመመለስ ተመዝግበው ከባህር ማዶ ሆነው በመጠባበቅ ላይ ይገኛሉ። ይህ በእንዲህ እንዳለም ጠቅላይ ሚኒስትር ስኮት ሞሪሰን የፌዴራል መንግስቱ ከኩዊንስላንድ ዩኒቨርሲቲ ጋር ያለውን ስምምነት ሰርዞ ከአስትራዜኒካ ተጨማሪ ክትባቶችን ማዘዙን ገልጠዋል። የፌዴራል መንግስቱ ከኩዊንስላንድ ዩኒቨርሲቲና ኩባንያ ሲኤስኤል ጋር 51 ሚሊዮን ክትባቶችን አዝዞ የነበረ ሲሆን ቀጣዩ የክትባት ደረጃ ሙከራ በስኬት ባለመካሄዱ ሳቢያ ትእዛዙን አንስቷል። ይሁንና ተጨማሪ 20 ሚሊዮን ክትባቶች ከአስትራዜኒካ እንዲሁም 11 ተጨማሪ ከኖቫቫክስ አዟለ። ሆኖም አውስትራሊያውያን ለመከተብ የክትባት መጠኖቹ በቂ ስለመሆንና አለመሆናቸው እርግጠኝነቱ አልታወቀም። አቶ ሞሪሰን ውጤታማነታቸው አስተማማኝ ያልሆኑ የኮሮና ቫይረስ ክትባቶች ለአጠቃቀም እንደማይበቁና ሂደቶቹም ለድርድር እንደማይቀርቡ ለአውስትሬሊያውያን የማስተማመኛ ቃላቸውን ሰጥተዋል። የኩዊንስላንድ ዩኒቨርሲቲና ሲኤስኤል ክትባት ሙከራዎች በተሳታፊዎች ላይ የተሳሳተ ውጤቶችንና የኤችአይቪ ህመም ምልክቶችን በማሳየቱ ሙከራዎቹ ተገጥተዋል። በሌላም በኩል የዩናይትድ ስቴትስ መንግስት መማክርት ጉባኤ ለህዝብ የክትባት ፕሮግራም እንዲሰራጭ ለፋይዘር ባዮንቴክ ክትባት ይሁንታን ቸሯል። ዩናይትድ ስቴትስ ውስጥ በኮሮና ቫይረስ ሳቢያ 3000 ያህል ሰዎች ሕይወታቸውን ሲያጡ፣ በዚህ ሳምንት ውስጥ በአንድ ቀን ብቻ ሴፕቴምበር 11 አሜሪካ ላይ በደረሰው ጥቃት ሕይወታቸውን ካጡት 3000 ሰዎች በበለጠ 3250 ሕይወታቸውን በቫይረሱ አጥተዋለን። የቪክቶሪያ መንግስት ከዲሴምበር 12 ጀምሮ ወደ ሪጂናል ቪክቶሪያ ተጉዘው ለመኝታና ጉብኝት 400 ዶላርስ ያህል ለሚያወጡ የቪክቶሪያ ነዋሪዎች መንግስት የ200 ዶላርስ ተመላሽ ቫውቸር እንደሚያድል አስታውቋል። የ200 ዶላርስ ቫውቸሮቹ የሚሰጡት የቪክቶሪያ መንግስት የቱሪዝም ኢንዱስትሪውን ለማነቃቃት በነደፈውና በበጀተው የ28 ሚሊዮን ዶላርስ ፕሮግራም ነው። በዚህ መሰረት 120 ሺ ቫውቸሮች የተዘጋጁ ሲሆን በሶስቱ ዙር ተከፋፍለው ለቪክቶሪያ ነዋሪዎች ይታደላሉ። በመጀመሪያው ዙር የ40 ሺ ቫውቸሮች ምዝገባ ከዲሴምበር 11 2020 የሚጀምር ሲሆን ከዲሴምበር 12 2020 ጀምሮ እስከ ጃንዋሪ 22 2021 ባሉት ጊዜያት መጠቀም ይቻላል። የሁለተኛ ዙር 40ሺ ቫቸሮች እድላ ከጃንዋሪ 2021 10 ኤኤም የሚጀምር ሲሆን ከጃንዋሪ 27 2021 እስከ ኤፕሪል 1 2021 መጠቀም ይቻላል። የሶስተኛው ዙር 40ሺ ቫቸሮች እድላ እስከ 30 ማርች 2021 ቴን ኤኤም የሚጀምር ሲሆን ከኤፕሪል 6 2021 እስከ 31 ሜይ 2021 መጠቀም ይቻላል። ለተጨማሪ መረጃ ቪዚት ቪክቶሪያ ድረገጽን ይጎብኙ። ይህ በእንዲህ እንዳለም የኩዊንስላንድ መንግሥት ከቅዳሜ ዲሴምበር 12 ዋን ኤም ጀምሮ የኒውዚላንድ ጎብኚዎችን ለመቀበል ድንበሩን ክፍት እንደሚያደርግ አስታውቋል። የኩዊንስላንድ ፕሪምየር አነስቴዢያ ፓለሼ ኒውዚላንዳውያንን ተቀብሎ በማስተናገድ ለቱሪዝም መስኩ ተጨማሪ ገቢ እንደሚያስገኝ ተነግረዋል። በዚሁ ወደ ውጭ ምንዛሪ ተመን ስናመራ አንድ የአውስትራሊያ ዶላር 61 ዩሮ ሳንቲም ይመነዘራል። አንድ የአውስትሬሊያ ዶላር 74 የአሜሪካ ሳንቲም ይሸረፋል። አንድ የአውስትሬሊያ ዶላር 28 የኢትዮጵያ ብር ከ68 ሳንቲም ይዘረዝራል። ቀጥለን የነገውን የአውስትሬሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናሰማለን። ፐርስ በከፊል ደመናማ ይሆናል። ዝቅተኛ 18፣ ከፍተኛ 28። አድላይድ በአብዛኛው ፀሐያማ ይሆናል። ዝቅተኛ 18፣ ከፍተኛ 35 ሜልበርን ፀሐያማ ይሆናል ዝቅተኛ 11 ከፍተኛ 27 ሆባርት ደመናው ይገልጣል። ዝቅተኛ 9 ከፍተኛ 27 ት ካምብራ በከፊል ደመናማ ይሆናል። ዝቅተኛ 8 ከፍተኛ 20 ሲድኒ ሊያካፋ ይችላል። ዝቅተኛ 17 ከፍተኛ 23 ብሬስበን ያካፋል። ዝቅተኛ 20 ከፍተኛ 26 ዳርዊን ብራ ይሆናል። ዝቅተኛ 26 ከፍተኛ 34 አዲስ አበባ ፀሐያማ ይሆናል ዝቅተኛ ሰባት ከፍተኛ 23። ዜናውን ከማጠቃላላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ብሔራዊ ካቢኔ የአመቱን የመጨረሻ ስብሰባ አከናወነ። የቪክቶሪያ መንግሥት ለሪጂናል ቪክቶሪያ ጎብኚዎች የ200 ዶላርስ ቫውቸር ሊሰጥ ነው። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።